ትናንት በቱርክ የፕሬዝዳንት ራሺብ ጣይብ ኤርዶሃን ደጋፊዎች የአገራቸውን ሰንደቅ ዓላማዎች በአደባባይ ሲያውለበልቡ ተቃዋሚዎቻቸው ቁጭት ላይ ነበሩ። ኤርዶሃን አብዝተው ያቀነቀኑት ህገ መንግስታዊ ማሻሻያ የጠቅላይ ሚኒስትሩን ቦታ ሽሮ ስልጣንን ሁሉ በፕሬዝዳንቱ እጅ ጠቅልሎ ያስገባል። ተቃዋሚዎች እንገዳደረዋለን ባሉት ህዝበ ውሳኔ ህገ መንግስቱ ይሻሻል የሚለው ሀሳብ 51.4 በመቶ ድምፅ አግኝቶ በጠባብ ውጤት አሸናፊ መሆኑን ያስታወቁት የቱርክ ከፍተኛ ምርጫ ኮሚሽን ፕሬዚዳንት ሳዲ ጉቬን ናቸው። በተቆጠሩት ድምፆች 56 ሚሊዮን 147506 ድምፅ ሰጪዎች አሉ። 594076 ድምፅ ሰጪዎች ደግሞ አልተካተቱም። ህገ መንግስቱ ይሻሻል የሚለው 24 ሚሊዮን 763516 ድምፆች አግኝቷል። አይሻሻልም የሚለው ደግሞ 23 ሚሊዮን 511155 ድምጾች ማግኘቱን ለመረዳት ማዳ ትችለናል። በዚህም መሰረት ይሻሻል የሚለው አሸናፊ ሆኗል። ውጤቱ ባለፈው አመት በመንግስታቸው ላይ ከተሞከረ መፈንቅለ መንግስት የተረፉት ፕሬዚዳንት ራጂብ ጣይብ ኤርዶሃን እስከ ጎርጎሮሳዊው 2029 ዓ ም ድረስ እና ከዚያም በኋላ በስልጣን እንዲቆዩ ይፈቅድላቸዋል። በመፈንቅለ መንግስት ሙከራው ማግስት 47 ሺህ ሰዎች አስረው 120 ሺህ ሰዎች ከስራ ያባረሩት ፕሬዚዳንት ራጂብ ጣይብ ኤርዶሃን የህዝበ ውሳኔ ውጤት ታላቅ ትርጉም አለው ብለዋል። እነዚህ ህገ መንግስታዊ ማሻሻያዎች ተራ ለውጦች አይደሉም። ይህ ልዩና ትልቅ ትርጉም ያለው ነው። ፓርላማውና ህዝቡ በእንዲህ አይነት ጠቃሚ ለውጥ ላይ ሲወስኑ በቱርክ ታሪክ የመጀመሪያው ነው። ኤርዶሃን እንዳሉት በቱርክ ታሪክና የመንግስት አወቃቀር ላይ መሰረታዊ ለውጥ የሚያስከትለው ህዝበ ውሳኔ ውጤት አከራካሪ ሆኗል። ተንታኞች ጠባቡ ውጤት በኤርዶሃን አመራር ስር ቱርክ ለመከፋፈሏ ምልክት ነው ሲሉ ይደመጣል። የዋናው ተቃዋሚ የሪፐብሊካን ህዝቦች የፖለቲካ ፓርቲ ምክትል ሊቀ መንበር ቡሌንት ቴዝካን የህዝበ ውሳኔው የድምጽ አቆጣጠር አከራካሪ ነው ብለዋል። ሙህርሱዝ ኦይ ምን ያክል ማህተም ያላረፈባቸው የድምፅ መስጫ ወረቀቶች እንዳሉ አሊያም ምን ያክሉ የተሳሳቱ መሆናቸውን መናገር አይቻልም። በከፍተኛ ምርጫ ኮሚሽኑ ውሳኔ እነዚህ ማህተም ያላረፈባቸው የድምፅ መስጫ ወረቀቶች ትክክል ተብለው ሳይመዘገቡ ወደ ድምፅ ኮሮጆ እንዲገቡ ተደርጓል። በዚህም ምክንያት ውዝግብ ያስነሳውን የህዝበ ውሳኔ ሕጋዊነት መፍትሄ መፍጠር የሚቻለው በአንድ መንገድ ብቻ ነው። ይኸውም ከፍተኛ የምርጫ ኮሚሽኑ የህዝብ ውሳኔውን ውጤት ውድቅ ማድረግ አለበት። ታዛቢዎችም ህዝበ ውሳኔው ከቅስቀሳው ጀምሮ ፍትሐዊ እንዳልነበር በመናገር ላይ ናቸው። የአውሮጳ ህብረት ምክር ቤትና የዴሞክራሲያዊ ተቋማትና ሰብአዊ መብቶች ታዛቢ ቢሮ በጥምረት ባወጡት መግለጫ የቅስቀሳ ዘመቻው ለሁለቱም ወገኖች እኩል አልነበረም ብለዋል። የታዛቢ ቡድኑ ኃላፊ ሴዛር ፍሎሪን ፕሬዳ የኋላ ኋላ የተደረጉ ለውጦች አስፈላጊ ቅድመ ሁኔታዎችን አስወግዷል ሲሉ ተችተዋል። ታዛቢዎቹ ተገቢው ማህተም ያላረፈባቸው የድምፅ መስጫ ወረቀቶች እንዲቆጠሩ በከፍተኛ የምርጫ ኮሚሽኑ መወሰኑ ተገቢ አልነበረም ባይ ናቸው። ከውጤቱ በኋላ ገዢው የፍትህና ልማት ፓርቲ ራቺብ ጣይብ ኤርዶሃን በአባልነት እንዲቀላቀሉት ግብዣ አቅርቧል። የፓርቲው ምክትል ሊቀመንበር ሙስጠፋ ኤሊታስ ፕሬዚዳንቱ የመሰረቱትን ፓርቲ መልሰው ቢቀላቀሉ ደስተኛ እንሆናለን ብለዋል። በህዝበ ውሳኔው ከሚሻሩ የህገ መንግስቱ አንቀጾች አንዱ ፕሬዝዳንቱ የየትኛውም የፖለቲካ ፓርቲ አባል እንዲሆኑ ስለማይፈቅድ ነበር። ኤርዶሃን ከሶስት ዓመታት በፊት ከፍትህና ልማት ፓርቲ ለቀው የወጡት። የሁሪየት ጋዜጣ የአንካራ ቢሮ ኃላፊ ሴርካን ዲሚርታስ አሁን በቱርካውያን ዘንድ የተፈጠረው መከፋፈል ለመጪዎቹም ጊዜያት አስጊ ነው የሚል ፍርሃት አላቸው። አሁን በቱርክ ማህበረሰብ ዘንድ የተፈጠረ ትልቅ ግራ መጋባት እየተመለከትን ነው። በፖለቲካውም ይሁን በማህበራዊ ጉዳዮች ይህ ጽንፈኝነት ዘላቂ የሚሆን ይመስላል። መጪዎቹ ቀናት ፈታኝ ይሆናሉ። ፕሬዚደንት ሬቼፕ ጠይብ ኤርዶሃንም ሆኑ ገዥው ፓርቲ አገሪቱን ለማስተዳደር አመቺ ሁኔታ አያገኙ። ስለዚህ በመጪዎቹ ቀናትና ሳምንታት የቱርክ ማህበረሰብን መከፋፈልና ፖለቲካዊ ነጸብራቁን እንመለከታለን ይሆናል። በህዝበ ውሳኔው መሰረት የቱርክ ህገ መንግስት ሲሻሻል ፕሬዚዳንቱ እያንዳንዳቸው አምስት ዓመታት ለሚረዝሙ ሁለት የሥልጣን ዘመናት አገሪቱን እንዲመራ ይፈቀዳል። የመንግስት ከፍተኛ ባለሥልጣናትን አንድ አልያም በርካታ ምክትል ፕሬዚዳንቶችን ይሾማል። በፍትሕ ስርዓቱ ውስጥ ጣልቃ መግባትም ይችላል። የአስቸኳይ ጊዜ አዋጅ የመደንገግ ውሳኔውም ከፕሬዚዳንቱ እጅ ይገባል። በአንጻሩ የጠቅላይ ሚኒስትሩ ሥልጣን ይሻራል።